ეს ეს ამარიニャ გარნოტი ჰაგარიニャ რეპორტი ሰላም ጤና ይስጥልን፣ የተከበራችሁ አድማጮቻችን እንደምንሰነበታችሁ። ሳምንታዊና አጠር ያሉ ዘገባዎች የምናቀርብበት ዝግጅታችንን ጀምረናል። አብራችሁን ቆዩ። በዛሬው አጠር ያሉ ዘገባዎች ውስጥ የተለያዩ ወቅታዊና ትኩስ መረጃዎችን ለእናንተ ልናቀርብ ተሰናድተናል። በቅድሚያም የተባበሩት መንግስታት ቅርንጫፍ ድርጅቶችና የሰብአዊ እርዳታ አጋሮች በኢትዮጵያ ውስጥ ባለው ጦርነት ወገንተኛ ፖለቲካ አጀንዳዎች ያራምዳሉ መባሉ እጅጉን እንዳሳስበው ድርጅቱ በ በቅርቡ በኢትዮጵያ መገናኛ ብዙኃንና በማህበራዊ ሚዲያዎች ላይ እየተንጸባረቀ ነው ብለዋል። የተባበሩት መንግስታት ድርጅትም ሆነ የረዴት እርዳታ ድርጅቶች ሰብአዊ እርዳታ ሲለግሱ አራት የሰብአዊነት መርሆዎችን ተከሰ ነው ያለው መግለጫው። እነዚህም ሰብአዊነት፣ ገለልተኝነት፣ ነጻነት፣ ከአድሎ ነጻ መሆን በሆነ መልኩ ነው ብለዋል። እነዚህን መርሆዎች በማክበርና ከኢትዮጵያ መንግስት ጋር በመቀናጀት ድርጅቱና አጋሮቹ በሁሉም የኢትዮጵያ ክልሎችና የከተማ አስተዳደሮች ለተቸገሩ ነዋሪዎች አስፈላጊን እርዳታ እያደረገ እንደሚገኝ ተጠቅሷል። እርዳታውን እያደረገ የሚገኝ ተጎጁን ህዝብ ማዕከል ባደረገ መልኩ ነፃና ገለልተኛ በሆነ መልኩ ነው ብሏል። በተያዘ ዜናም በጦርነቱ ከአማራ ክልል ተፈናቀሉና በደባርቅና በደሴ ለሚገኙ ተፈናቃዮችም አስቸኳይ የምግብ እርዳታ ውሃና የንጽህና መጠቃዮችን እንዳከፋፈለ የተባበሩት መንግስታት ድርጅት የህጻናት መርጃ በቋም ዩኒሴፍ በቲዊተር ገጹ አስታውቋል። በአሁኑ ወቅት በአማራ ክልል በጦርነቱ ምክንያት የተፈናቀሉ ወደ ስድስት መቶ ሰባ አራት ሺህ ዜጎች መኖራቸውንም አትቷል። ከዚህ ቀደም የፌዴራል መንግስቱ የሰብዓዊ አገልግሎት ሰጪ ድርጅቶች ጋር ተቀራርቦ ለመስራት ፈቃደኛ ቢሆንም አንዳንድ ዘገባዎች በስህተት የሚሆን በሌላ መንገድ ወደ ትግራይ የሚገቡ በረራዎችን መንግስት እያስተጓጎለ ያለ ይመስል ለዓለም አቀፉ ማህበረሰብ የተሳሳተ መረጃ እ ሲልም አንዳንድ ድርጅቶችን ከሶ እንደነበረ የሚታወስ ነው። ከዚህ ጋር በተያያዘም የኢትዮጵያ መንግስት የተባበሩት መንግስታት ድርጅት የሰብዓዊ ጉዳዮች ማስተባበሪያ ቢሮ ወይም ዩኤን ኦቻ ሀገሪቱ ከአውሮፓ የአስራ ዘጠኝ ሰማኒያ ስድስት ጀምሮ ከድርጅቱ ጋር ከገነባቸው ፍሬያማ ግንኙነት ጋር የማይመጣጠኑ ተግባራትንም እየፈጸመ ነው ሲል መንግስት ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬስ ደብዳቤ መላ ወደ ሌላ ዜና ስናምራ በአማራ ክልል ደቡብ ጎንደር ዞን ውስጥ በምትገኝ በደብረ ታቦር ከተማ ላይ በተፈጸመ የከባድ መሳሪያዎች ጥቃት የአንድ ቤተሰብ አባላት የሆኑ ቢያንስ አምስት ሰዎች መገደላቸውን ነዋሪዎች እና የአካባቢው አስተዳደር ለመገናኛ ብዙሀን ገለጹ። የዞኑ አስተዳደር ቃለወርቅ ምህረቴ ሐሙስ ዕለት ከሰዓት በኋላ የህዋት አማጽያን ፈጸሙት ባሉት የከባድ መሳሪያ ጥቃት የአምስት ንጹሃን ሰዎች ህይወት ሲያልፍ አንድ ህፃንን ጨምሮ ሁለት ሰዎች ደግሞ ቆስሏል፤ ብለዋል። በጥቃቱ ህይወታቸው ያለፈ ሰዎች የአደ ቤተሰብ አባላት መሆናቸውን አስተዳዳሪ ተናግረው የመቁሰል አደጋ ያጋጠማቸው አባትና እናት፣ የጎረቤት ህጻን ልጅ ናቸው ብለዋል። መገናኛ ብዙሃኑ ያናገሯቸው ሰው የከተማ ነዋሪዎችም እንደተናገሩት በከባድ መሳሪያ ጥቃት በዞኑ አስተዳደር ተገድሏል ከተባሉት የአንድ ቤተሰብ አባል አካላት ከሆኑት አምስት ሰዎች በተጨማሪም በቤት ውስጥ የነበረ የአንድ እንግዳ ገዘምም ህይወት ማለፉን ነዋሪዎቹ አረጋግጠዋል። ነዋሪዎቹ ሐሙስ ዕለት የደብረ ታቦር ኢየሱስ በሚከበርበት በዓል ላይ ነው ጥቃቱ የተፈጸመው ብሏል። ጥቃቱ ሲፈጽመም ቤተ ክርስቲያን እንደነበሩ ገልጸው፣ በከተማው ላይ ጥቃቱ ከመፈጸሙ አስቀድሞ ከርቀት የከባድ መሳሪያ ተኩስ እንሰማ ነበረ ብሏል። ቤተ ክርስቲያኑ የሚገኘው ተራራ ሰራው ላይ ነው። በእለቱ ከተማ ውስጥ በተከታታይ አራት የከባድ መሳሪያ ፍንዳታ ሰማሁ። አንደኛው የወደቀበት ቦታ አቧራ ሲጨስ ተመልክቻለሁ ብሏል። አንድ የደብረ ታቦር ከተማ ነዋሪ ህዝባችን ከታወጀበት ጦርነት መከላከላችንን እንቀጥላለን ያሉት ደግሞ የአማራ ክልል ምክትል ርዕስ መስተዳድር ዶክተር ፋንታ ማን ቸው በሰሜን ወሎ አካባቢዎች ተፈናቅለው ደስ የገቡ ተፈናቃዮች ሁኔታ በትኩረት እየተሰራበት መሆኑን ተናግረዋል። በአንድ መኖሪያ ቤት ላይ የወደቁ አካባቢያ ግን ሀገር ሰላም ነው ብለው በቤታቸው ውስጥ የነበሩ ንጹሐን ዜጎችን ገሏል ብሏል። የኢትዮጵያ ሕዝብ ተወካዮች ምክር ቤት ሽብርተኛ ብሎ የሰየመው የህወሓት ቡድን በደብረታቦር ከተማ ላይ ሐሙስ ዕለት ስለፈጸመው የከባድ መሳሪያ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬስ በሰሜን ኢትዮጵያ የሚካሄደውን ግጭት የሚያበቃበት አስቸኳይ ተኩስ አቁም እንዲደረግ በድጋሚ ጥሪ ማድረጋቸው ተዘገበ። ኒውዮርክ ውስጥ ለጋዜጠኞች ተናገሩት በተባለው መሰረት እየተካሄደ ያለውና ወደ አጎራባሽ ክልሎች ለተስፋፋው ጦርነት ወታደራዊ መፍትሄ ሊገኝ አይችልም ስለማለታቸው ተነግሯል። ዋና ጸሐፊው በሀገሪቱ ውስጥ ለተከሰተው መፍትሄ ለመፈለግ በኢትዮ የሚመራ ፖለቲካዊ ንግግር ለመጀመር የሚያስችል መላ መፈጠር አለበት ብለዋል። ጨምረውም እንዲህ አይነቱን ንግግር ጠጥሞ ግጭት ምክንያት ለሆኑ ነገሮች መፍትሄ ለመፈለግ ከማስቻሉን በተጨማሪ ወደ ሰላም ለመሄድ የኢትዮጵያን ድምፅ እንዲያሰማ ያስችላል ሲሉ ተናግረዋል። የመንግስታቱ ድርጅት ዋና ጸሐፊ በአሁኑ ወቅት በትግራይ ውስጥ ያለው ሁኔታ እጅግ በጣም አስከፊ የሆነ ደረጃ ላይ በመድረሱ የእርዳታ ድርጅቶች ድጋፍ እንዲያቀርቡ ያልተገደበ እንቅስቃሴ እንዲፈቀድላል ከግጭቱ ጋር በተያያዘ በሴቶች ላይ የሚፈጸምን ወሲባዊ ጥቃት እንደ ጦር መሳሪያ ጥቅም ላይ ማዋሉ አውግዘዋል። በጥቅምት ወር መጨረሻ ላይ በተቀሰቀሰው ጦርነት ምን ያህል ሰዎች እንደሞቱ ባይታወቅም በርካቶች ግን ህይወታቸው ሳያልፍ እንዳልቀረ ግመታል ተብሏል። የእርዳታ ድርጅቶች እንደሚሉት ደግሞ በሚሊዮኖች የሚቆጠሩ ሰዎች መፈናቀላቸውንና እና ሌሎች በመቶ ሺዎች የሚቆጠሩ ደግሞ ለከፋራ መጋለጣቸውን ይፋ አድርገዋል። በሌላ ዜና ጠቅላይ ሚኒስትር ዶክተር አ በቱርክ ይፋዊ የስራ ጉብኝት አድርገው ጉብኝታቸውን ጨርሰው አዲስ አበባ መመለሳቸው ተነግሯል። በቱርክ በነበራቸው ቆይታ ከሀገሪቱ ፕሬዚዳንት ጣይብ ኤርዶጋን ጋር ሰፊ ምክክርና ወታደራዊ ስምምነቶችን መፈጸማቸው የተዘገበ ሲሆን በመሪ ደረጃ የተደረገ ደማቅ አቀባበልም እንደጠበቃቸው ነው የተዘገበ የሚገኝ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድም ወደ አዲስ አበባ ሲመለሱ ለኢትዮጵያ በኢትዮጵያ የችግር ወቅት ላይ የቆሙትን ሀገራትን እናመሰግናለን ከዚም አንዷ ቱርክ ስለሆነች ክብር ይሰማናል ብለዋል። በቱርክ መንግስትና በኢትዮጵያ መንግስታት መካከል የወታደራዊ ስምምነቶች ስለመፈጸማቸው እንጂ የወታደራዊ ስምምነቶቹ ዝርዝር ሁኔታ ግን ከሁለቱም መንግስታት በይፋ የተነገረ ነገር የለም። ፕሬዚዳንት ጣይብ ኤርዶጋን ከጠቅላይ ሚኒስትር ዶክተር አብይ ጋር በነበራቸው ውይይት በኢትዮጵያ ውስጥ የተከፈተው ወይም የተጀመረው ጦርነት እንዲያበቃ ምኞት እንዳላቸው በሚፈጠሩ ማናቸውን ጉዳዮች ግን ቱርክ ከኢትዮጵያ መንግስት ጎን እንደምትቆም እና ሁሉንም አስፈላጊ ትብብሮች ለማድረግ ዝግጁ መሆኗን መግለጻቸው በይፋ ተነግሯል። ለኤስቤስ ሬዲዮ በፍቃዱ አባይ ከአዲስ አበባ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር።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 ፖድካስቶችን ባገኙበት መንገድ ሁሉ